ሰኔ 14 በተካሄደው ሀገር አቀፍ ምርጫ ከአማራ ክልል የህዝብ ተወካዮች ምክር ቤት መቀመጫዎችን ያሸነፉ ተፎካካሪ ፓርቲዎች ቁጥራቸው አነስተኛ ቢሆንም የዴሞክራሲ ባህልን ለመገንባት ጅምሩ መልካም ነው ሲሉ መሪዎቻቸው ግምገማቸውን ሰጥተዋል። አስቴር ምስጋናው አነጋግራቸዋለች። ከባህር ዳር ተከታዩን ዘገባ አዘጋጅታለች። ተፎካካሪ ፓርቲዎቹ የምርጫውን ቅድመ ውጤት ካወቁ በኋላ ነው ግምገማቸውን ለአሜሪካ ድምፅ የገለጹት። የገዢውን ፓርቲ በመወከል በምርጫ የተሳተፉት የክልሉ መንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነ በፓርላማ የተለያየ አመለካከት ያላቸው የህዝብ ተወካዮች መቀመጫ ማግኘታቸው በኢትዮጵያ የዲሞክራሲን ጅማረው ያመጣል ብለዋል። ውጤት ተገልጿል። በውጤቱ መሰረት ብልጽግና መንግስት መመሰረት የሚያስችለውን ድምፅ No não እንግዲህ የመንግስት የሚመሰረተው ብልጽግና ይሆናል። ነገር ግን የፓርቲዎችም በተለይ በክልሉ ከተወዳደሩት ፓርቲዎች አብን ድምፅ አግኝቷል፣ ወደ አምስት መቀመጫዎች አሸነፈ ስለሆነ ይህም በራሱ ለነፃ ሐሳብ ነፃ ክርክር እያደረጉ በሚያስማሙን ጉዳዮች ላይ እየተስማሙ ልዩነቶቹን ደግሞ እያጣጣሙ ለመሄድ በጣም ጥሩ እድል የሚሰጥ ነው። ይሄ የበለጠ እየተጠናቀረ ነው ለወደፊት የሚሄደው እና ይህን እንደ አንድ ትልቅ ስኬት የሚወሰድ ነው። የአማራ ዲሞክራሲያዊ ኃይል ንቅናቄ አዲኃን ሊቀመንበር አቶ ተስፋውን ለፓርላማ ተወዳድረው የተወከሉ የተፎካካሪ ፓርቲዎች ቁጥር አነስተኛ ቢሆንም ጅማሮ ጥሩ ነው ብለዋል። የኔ ምርጫ ጣቢያ እንዳጋጣሚ ሆኖ የሚደገምበት ነው። ስለዚህ ምርጫው ተቃዋሚዎች መግባታቸው ምንም ጥያቄ የለው። አሁን ያለው የተቃዋሚዎች ቁጥር በቂ ነው ወይ ካልሽኝ በቂ አይደለም። የተዥጎረጎረ ቢሆን፣ የተለያየ ሀሳብ የሚነሳበት ቢሆን፣ ሞጋቸው የሆነ ፓርላማ እንዲሆን ይፈለጋል። ያ እንዳለመታደል ሆኖ አሁን ባለው ሁኔታ ብዙም አጥጋቢ አይደለም። ዞሮ ዞሮ ግን በምርጫው ዲሞክራሲያዊ ነው ፍትሀዊ ነው የሚለውን ነገር ታዩኝ እና ሰላማዊ ነው የሚለው ግን ሁላችንም ያግባባል። ስለዚህ ሰላማዊ መሆኑ በራሱ ትልቅ ግብ ነው። ከዛ ባለፈ ሌላው እንግዲህ በይደር ነው የምናየው። የአማራ ብሔራዊ ንቅናቄ አብን የማዕከላዊ ኮሚቴ አባል ዶክተር ደሳሌ ጫኔ በስድስተኛው ሀገራዊ ምርጫ ለተወካዮች ምክር ቤት ተወዳድረው አሸንፈዋል። ስለ ምርጫው ጊዜያዊ ውጤት ያላቸውን ግምገማ እንዲህ ሲሉ ገልጸውታል። ተወዳደርሁትና ያለፉት ለህዝብ ተወካዮች ምክር ቤት ነው እንግዲህ መልሽ ቁጥሩ ተቃዋሚ ፓርቲዎች ያገኙት በክልል ምክር ቤቶችም ሆነ በህዝብ ተወካዮች ምክር ቤት ያገኙት የመቀመጫ ወንበር ከሚጠበቀውና ከሰሩበት አንጻር ሲወዳደር በጣም ትንሽ ቢሆንም ባለፉት ዓመታት ከነበረው መቶ ፐርሰንት በገዢው ፓርቲ ቁጥጥር ስር ካለው ፓርላማ በተሻለ የህዝቡን ድምፅ የማሰጋባት ከገዢው ፓርቲ በተለየ የተለዩ ሀሳቦች የፖሊሲ ሀሳቦች የተለዩ አስተያየቶችን የማቅረብ እድል ስለሚፈጥር ትንሽም ቢሆን ያንን ክፍተትና ያንን ቀዳዳ ተጠቅሞ የህዝባችን ድምፅ ማቅረብ፣ የተለየ ሀሳብ ማቅረብ የሚቻልበት እድል ይፈጥራል ብዬ ስለማስብ ከነችግሩም ቢሆን በበጎ ነው የማየው። ዶክተር ደሳሌ በድጋሚ ምርጫ ስለሚደረግባቸው ጣቢያዎችም ያላቸውን አስተያየት ሰንዝረዋል። የምርጫ ውጤቱን በመዳኘት ሂደት ላይ በታች ያሉ የምርጫ አስፈጻሚዎችን ጨምሮ በብዙ አካባቢዎች ከፍተኛ የሆነ የአቅም ውስንነት ገጥሞት እንደነበር የምርጫ ቦርድ ኃላፊዎችም የገለጹት እኛም የተረዳነው የተገነዘብነው ሁኔታ ስላለ በብዙ ችግሮች ተተብትቦ የተካሄደ ምርጫ ነው ብዬ ነው የማስበው። ሂደቱም ቢሆን ብዙ ጥሩ ነገሮች ያየንበትን ያክል ብዙም ደግሞ ፈታኝ ነገሮች ያየንበት ነው ብዬ አስባለሁ። የእኛ ፓርቲ ቢያንስ ወደ መቶ አካባቢ የሚደርሱ ምርጫ ክልሎች ላይ ቅሬታ አቅርበን ነበር እና ቢያንስ እንዲያው በአግባቡ ቢታይ ኑሮ አርባ ሃምሳዎቹ ድረስ ድጋሜ ምርጫ እንጠብቅ ነበርና ከዛ አንጻር ለምሳሌ አማራ ክልል ሶስት ብቻ ማድረጉ በጣም ያሳዘነን እና በጣም ተቋሙም ላይ በበጎ ስንገልጸው የነበረውን በገለልተኛ ሁኔታ ምርጫዎችን ሊዳኝ ይችላል ብለን የጠበቅነውንም ነገር በከፍተኛ ሁኔታ ያን አመለካከታችን ደግመን እንድናይ ያስገደደን ሁኔታ ስለሆነ የጠበቅነውን ያክል ፍርድ ከምርጫ ቦርድ አላገኘም። ዘንድሮ በተካሄደው ሀገራዊ ምርጫ ከአራት መቶ ሰላሳ አንድ የፓርላማ መቀመጫዎች ውስጥ አራት መቶ አስሩን ገዢው ፓርቲ ያሸነፈ ሲሆን አስራ ሁለቱን ደግሞ ተፎካካሪ ፓርቲዎች አግኝተዋል። አራት የግል ተወዳዳሪዎችም ፓርላማ መግባታቸውን አረጋግጠዋል። ለአሜሪካ ድምጽ रेडियो अस्ती मिस्कानो वाट